voice of America። ዓለምን የናጠ የሀያ ደቂቃዎች ስብከት ባለፈው ሐምሌ በኢራቂቱ ሞሱል ታላቁ መስጅድ ተሰማ። ድፍን ዓለምን ነውጥ ውስጥ የከተተ በማንኛውም መለኪያ ይላሉ ዛሬ ተንታኞች ስለዚያ እጅግ ደፋር አገንፋይ፣ ወይም ተንኳሽ የተባለ ዲስኩርስ ይናገሩ ደግሞም በራሱ በእስልምና ውስጥ በጥባጭና ግልበጣ ጠንሳሽም ነበር። መላ መካከለኛው ምስራቅን ወደ ብዙ ደም አፍሳሽ ነውጥና ሽብር ይዞት ዘቀጠ። ራሱን ከአልቃይዳ ገንጥሎ የወጣውና እስላማዊ መንግሥት ነኝ ያለው አንጃ መሪ አቡባክር አልባግዳዲ ካሊፌቱን ወይም የከሊፋ ግዛቱን ያወጀ ጊዜ የተከበሩና ጸንተው የኖሩ የሙስሊሙን ዓለም መሪዎች፣ ምዕራቡንና መሰል ጂሃዳውያንንም ለግልጽ ጠብና ግብ ግብ መጥራቱ ነበር። ይዋጣልን አይነት በኢራቅ ሰማያዎች ላይ የአሜሪካ የጦር ድሮኖች እያንዣበቡ ባሉበት የፍልሚያ አውድ ውስጥ ከየት መጣ፣ ምን ያስባል፣ ምን ይፈጥር ይሆን የማይባለው የአርባ ሁለት ዓመት ዕድሜው አልባግዳዲ ከሊፋ ኢብራሂም ነኝ አለና በዓለም ዙሪያ ያሉ አንድ ቢሊዮን ሙስሊሞች እርሱን ይከተሉ፣ እርሱ ይመራቸው ዘንድ ደነገገ። አልባግዳዲ የዓለም ሙስሊሞች መሪ ነኝ ማለቱ ብቻ ሳይሆን በዚህ አዋጁ ከጥቂት ወራት በፊት በስልቶች ወይም ስትራቴጂ ጉዳይ ላይ መግባባት ተስኗቸውና በእርሱም አልታዘዝ ባይነት ተጣልተው ጥሎት የሄደው አልቃይዳም ለእርሱ እንዲንበረከክ፣ ለእርሱ እንዲገዛ ትዕዛዝ ማውጣቱ ነበር። በእርግጥ አልቃይዳ ባግዳዲ እንደፈለገው አልተንበረከከለትም። ይሁን እንጂ ለዘብተኛ ናቸው የሚባሉት የሶሪያ አማጽያን ከፍተኛ መሪዎች እንደሚሉት የዩናይትድ ስቴትስን የአየር ድብደባ ዘመቻዎች ተከትለው የኢስላሚክ ስቴት እስላማዊ መንግስት ታጣቂዎችና በየጥጋ ጥጉ ያሉ የአልቃይዳ ተዋጊዎች ሲተባበሩና ግንባር ሲፈጥሩ ታይተዋል። ባግዳዲ ከኢራቅና ከሶሪያ ግዛቶች በያዛቸው እጅግ የሰፉ መሬቶች ላይ መንግስት ነኝ ብሎ ማወጁ በአንድ ወቅት ለጂሀዳውያኑ ልዕለ ኩሉ ከነበረው ከአልቃይዳ መሪዎች ጋር እጅግ ወደ ተካረረ ባላንጣነት አስገብቶታል። ይህ የኢራቅና ሌቫንት ወይም የኢራቅና ሶሪያ እስላማዊ መንግስት ነኝ የሚለው በምህጻር አይሲል ወይም አይሲስ እየተባለ የሚጠራ ቡድን ዓለም አቀፉን ጂሀዳዊ ንቅናቄ በራሱ መንገድና ፍላጎት ከልሶ ማደራጀት ያዘ። በእርግጥ ከመካከለኛው ምስራቅና ከአጠቃላዩ ሙስሊም ዓለም እያደገ ሲሄድ የታየ ድጋፍም አግኝተዋል ይላሉ የጂሃዳውያኑን የኢንተርኔት እንቅስቃሴ የሚከታተለው መቀመጫው ዋሽንግተን ዲሲ የሆነ የመካከለኛው ምስራቅ ሚዲያና ምርምር ኢንስቲትዩት አጥኚዎች። አልባግዳዲና እስላማዊ መንግስቱ እንዲህ አይነቱን ድጋፍ እያገኙ ያሉት አንጋፋ የሚባሉ እስላማዊ ታዋጊዎችና የጂሃድ ምሁራን የከሊፋ ግዛት አዋጁን በግልጽ እየተቃወሙትም ነው። ተቀማጭነታቸው ቃታር የሆነና ተደማጭነት አላቸው የሚባሉት ግብፃዊ የእስልምና ምሁር ዩሱፍ አልቃራዳዊ ሲናገሩ ይህ የአልባግዳዲ ወሰን የለሽ ፍላጎት ኢራቅና ሱሪያ ውስጥ ላሉ ሱኒዎች እጅግ አደገኛ መዘዝ ያስከትላል ብለዋል። በሸሪአው መሠረትም ውድቅ ነው፣ ተቀባይነት የለውም ብለዋል። ሊባኖስ የሚገኙት ሳላፊቱ ሼህ ዳይ አልኢስላም አልሻሃል ደግሞ በሚያነሱት ሙግት በርግጥ አንዳች የከሊፋ ግዛት ወይም መንግሥት ያስፈልገናል፣ ይህ የእኛ ርዕዮት አስኳል አካል ነው ይሉና ይሁን እንጂ ያን መንግሥት ወይም ግዛት ለመመሥረት ብዙ ቅድመ ሁኔታዎች ወይም መመዘኛዎች መሟላት እንዳለባቸው ይናገራሉ። አሁን ባለንበት ሁኔታ ደግሞ በሼህ ዳይ አልኢስላም እምነት እነዚያ መመዘኛዎች አልተሟሉም። እንደዚያም ሆኖ ግን ቁጥራቸው ቢያንስ ከዐሥር ጥቂት ከፍ የሚል ከኢራቅና ከሶሪያ ውጭ ያሉ ጅሃዳዊ ቡድኖች ለአልባግዳዲ ታማኝነታቸውን በይፋ አሳውቀዋል ወይም ባያህ ገብተዋል። ለነገሩ ቁጥራቸው በይፋ ተዘርዝሮ አልወጣም እንጂ ከዚያም የበዙ ሊሆኑ እንደሚችሉ ተንታኞች ያስባሉ። አንዳንዶቹ ቡድኖች በጥሩ ሁኔታ የተደራጁና የታጠቁ እንደሆኑ ተንታኞቹ ይጠቁሙና ሌሎቹ ግን እያስገመገመ ለሚመስለው የአይሲል መንደርደር ይበልጥ ድምጽና ታይታ ለመጨመር ፈረሶቻቸውን እየኮረኮሩ ያሉ እምብዛም የማይታወቁና አዳዲስ ተሳፋሪዎች ናቸው ይላሉ። ለአሁኑ ከአልባግዳዲ ሰልፍ ከገቡና ነፍጥ አንጋቾቹ ከሆኑት መካከል ትልቁ የሚባለው የሚንቀሳቀስበትን አካባቢ ይዞታው አድርጎ ሲናይ አውራጃ ብሎ የጠራው የኢየሩሳሌም አሸናፊዎች ወይም አንሳር ቤት አልመቅዲስ የሚባለው የግብፁ ጂሃዳዊ ቡድን ነው። ተንታኞቹ እንደሚሉት ይህ ቡድን ለአይሲል ታማኝነቱንና ግብራብርነቱን በይፋ ያሳወቀው ባለፈው ወር ማለትም ህዳር ውስጥ ነው። ጥቃቶችን በማድረስ ይበልጥ የተሳለጠ እየሆነ መጥቷል። ከስልታዊ ጠቀሜታቸው አኳያ በሚመርጣቸው ኢላማዎቹም ይበልጥ ውስብስብ ነው። ባለፈው ዓመት የግብጽ ወታደሮች እስላማዊውን ፕሬዚደንት ሞሐመድ ሞርሲን ገልብጠው ከስልጣን ካስወገዱ በኋላ ቡድኑ እጅግ በርካታ የሚባል ቁጥር ያላቸውን ጥቃቶች አድርሷል። በሚጥላቸው አደጋዎች በሚያደርሳቸው በእያንዳንዳቸው ፍንዳታዎች ወይም ተኩሶች የመንቀሳቀሻ አድማሱን እያሰፋ መሆኑ ነው የሚታየው። ቀደም ባሉ ጊዜያት አንሳር ቤት አልመቅዲስ ከያዘው ከሲናይ ልሳነ ምድር እምብዛም ሲወጣ አይታይም ነበር። ቢተኩስም እዚያው ቢያፈነዳም እዚያው እየጠበቀ ነበር። አሁን አሁን ግን ዋና ከተማይቱ ካይሮ እምብርት ላይ ሳይቀር ከፍ ያሉ ኢላማዎችና የውጭ ሰዎች ላይ እያነጣጠረ በየቦታው ሲያጠፋና ሲያጠቃ ይስተዋላል። በመስከረም 2006 ዓ ም እኮ የአገር ግዛት ሚኒስትሩ ሞሐመድ ኢብራሂም ለጥቂት ነበረ ያመለጡት። ግብፃውያኑ ጅሃዳውያን ከአልባግዳዲ ጎን መቆማቸውን ካሳወቁ ከጥቂት ሳምንታት በኋላ ጁንዳላ የሚባል የፓኪስታን ታሊባን ተገንጣይ አንጃ ለአይ ሲል ላደሩ ሌሎች የታሕሪቅ ታሊባን አንጃዎች መግባታቸውን ይፋ አደረጉ። ምንም ሐሳብ ይኑራቸው ወንድሞቻችን ናቸው እንደግፋቸዋለን ብሏል አንድ የጁንዳላ ቃል አቀባይ። ዋናው የታሊባን አመራር የአልቃይዳ ቁንጮ ናቸው ከሚባሉ መሪዎቹ ጋር ታሪካዊ ግንኙነትና ትስስር ያለው በመሆኑ በፓኪስታን ጃሃዳውያን ዘንድ አልባግዳዲ የሚያስመዘግበው ማንኛውም ስኬት የሚባል እንቅስቃሴ የሚታየው እንደ ጥንካሬ ነው። ቮይስ ኦፍ አሜሪካ። አልጄሪያ ውስጥ ደግሞ አልቃይዳ በእስላማዊ ማግረብ ከሚባለው ቡድን የከሊፋው ግዛት ወታደሮች ወይም ጁን አልኪላፋ ብለው ራሳቸውን የጠሩትና የተገነጠሉ ጂሃዳውያን ለአይሲል ማደራቸውን ባለፈው መስከረም አሳውቀዋል። የቡድኑ መሪ ጉሪ አብደል ማሊክ መግለጫ ሲሰጥ ለአልበግዳዲ ባስተላለፈው መልእክቱ እነሆ ቢያዟቸው የሚታዘዙ የእስላማዊ ማግረብ ሰዎች ከእጆ ናቸው ብሏል። ይህ አልጄሪያዊ ኃይል ለአይሲል ያለውን ታማኝነት ለማሳየትም መግለጫውን ባወጣ በጥቂት ቀናት ውስጥ ይዞት የቆየውን ፈረንሳዊ ታጋጅ ሃርቬ ጉርዴልን ፈረንሳይ በአሜሪካ ለሚመራው ጥምር ኃይል የአየር ድብደባዎች ለሰጠችው ድጋፍ መበቀያ በሚል አርዶ ገደለው። በአልጄሪያ ጎረቤት ሊቢያ በእስላማዊ ንቅናቄዋ የጋለ ምጣድ በሆነችው ዴርና ከተማ ያለ ጅሃዳዊ ቡድን ባለፈው ዓመት ጥርና የካቲት ውስጥ ለአልቃይዳ ያለውን ታማኝነት ገልጾ ሐምሌ ላይ ወደ አይሲል መገልበጡን አሳወቀ ይህንን በአረማውያን በግብዞችና በሙታንም ሩህያዎች ዘንድ እንደ ጠላት የታየን ጭቁኑን እስላማዊ መንግሥት እንደግፍ ዘንድ ግዴታ ገብተናል ብሏል ሊቢያዊው ጂሃዲስት ቡድን ራቅ ባለችው ፊሊፒንስም አቡሳያፍ የሚባለው ጠንካራ መሠረት እንዳለውና የተደላደለ መሆኑ የሚነገርለት ቡድንም ከአይሲል ጋር ማበሩን ካወጀ ውሎ አድሯል። የቡድኑ መሪ ኢስሎን ሃፒሎን ኢንተርኔት ላይ ባወጣው የታማኝነት መግለጫው ልቦናችን ይቀበለውም አይቀበለው ከማንም በላይ ልናከብረው፣ በምንም ጉዳይ ለእርሱ ታዛዥ ስለ መሆናችን ቃል እንገባለን ብሏል። ለአልባግዳዲ ማለት ነው። አልባግዳዲ ባለፉት ሁለት ዓመታት ውስጥ አንድን የሽብር ቡድን ወደ ሽብር ሰራዊትነት ቀይሯል። የመንግሥትነት ይገባኛል ቅቡልነትን ለመገንባት ሲሞክር ደግሞ የጨበጣቸው ሁለት ዋና ዋና የሚባሉ ዓላማዎች አሉት ይላሉ ተንታኞች። አንዱ በእስልምና ላይ በመሠረተው በእርሱ የከሊፋ መንግሥትና ከአልጋወራሽ አልጋወራሽ ሲወራረድ በመጣው የፋርስ አካባቢ ልማዳዊ አስተዳደር መካከል ያለውን ልዩነት በግልጽ ለማስመርና እርሱ የጂሃዱ ዓለም መሪ መሆኑንና ሕጋዊውም ተገዳዳሪ እርሱ ብቻ መሆኑን ለማስረገጥ ነው። አልባግዳዲ ይዞት የተነሳው የካሊፋ መንግስት ምስረታ ሀሳብ ከእስልምናው አበው መሪዎች መካከል ቀለባቸውን የሳበው የጥቂቱን እንደሆነ ይነገራል። ወጣቱ የጂሀዲስቶች ትውልድ ግን እንዲህ አይነት ከጽንፍ እስከ ጽንፍ በተዘረጋ መሬት ላይ የራሱን ግዛት በመደንገጉ ነገር በእጅጉ ተንጧል፣ ልቦናው ተሰውሯል ነው የሚባለው። እንዲህ አይነቱን ተግባር አልቃይዳ መፈጸም አልቻለም። ለአይሲል ግን በሺዎች የሚቆጠሩ ተዋጊዎች ከየዓለሙ ጥግጋት እንዲጎርፉለት አድርጓል። በየወር ኮ እስከ አንድ ሺህ የሚደርሱ የውጭ አዳዲስ ምልምሎች ለአይሲል ይገባሉ ብለዋል የዩናይትድ ስቴትስ የስለላ ተቋሙ ሲአይኤ የቀድሞ ዲሬክተር ጃን ማክላፍለን። በባግዳዲ ፍቅር የተነደፉት ወጣቶች ጅሃዳውያን ዛሬ በአልቃይዳ ላይ እንደሚሳለቁ ያረጀ ያፈጀ መሆኑን እንደሚናገሩ የኖርዌይ መከላከያ ምርምር ተቋሙ የሽብር ጥናት ጉዳዮች ዳይሬክተር ቶማስ ሐግሐመር አመልክተዋል። ስለ አልቃይዳ መሪዎች ያላቸውን ሐሳብ በስላቅ ሲናገሩ አሉ። ሐግሐመር አልኻሊፋ የከሊፋው መንግሥት እነርሱን አይፈልጋቸውም፣ ይልቅ እነርሱ ናቸው አልኻሊፋውን የሚፈልጉት ይላሉ። ሐግሐመር እንደሚጠረጥሩት የአልባግዳዲ ጀብደኝነት የተናጡት ወጣት ሙስሊሞች ይበልጥ ፍቅር እንዲያድርባቸው አድርጎለታል። ምናልባትም ይላሉ ሐግሐመር በመከራከሪያቸው ከዚህ ከሬዮታ አለሙና ከፕሮፓጋንዳው ተቋም የሚፈሰው የበዛ ውረፋ አስገራሚ በሆነ ሁኔታ የተገፋ ሳያስመስለው አልቀረም። እናም የወጣቶቹ ምልምሎች ቀልብና መሳብ አተረፈለት። እስካሁን ላለው ጊዜ አልቃይዳ በአረቢያ ልሳነ ምድርን የመሳሰሉ ዋና ዋና የሚባሉ የአልቃይዳ ግብረ አበሮች አቋማቸውን ቀይረው ለእስላማዊ መንግሥት ወይም አይሲል እንዲገብሩ ከአልባግዳዲ እየቀረበላቸው ያለውን ጥሪ ተቋቁመው ቀጥለዋል። ውስጥ አዋቂዎች እንደሚሉት ግን ይህ ቡድንም ቢሆን የአረቢያው ልሳነ ምድር አልቃይዳ በመካከሉ ጤና ያለ አይመስልም።